ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። እንደራሴ ዳንኤል አንድሮስ የፊት ጭምብል ሳይጠልቁ ተገኝተው ተቀጡ፣ ኩዊንስላንድ ውስጥ ተጥለው ያሉ ገደቦች ረገቡ፣ ብራዚል በዓለም ዋንጫ ማጣሪያ ግጥሚያ ብርቱነቷን አስመሰከረች፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ እንደራሴ ዳንኤል አንድሮስ ሜልበርን የፓርላማ መኪና ማቆሚያ ውስጥ የፊት ጭምብል ሳያጠልቁ በመሄዳቸው ይቅርታ ጠየቁ። የቪክቶሪያ ፖሊስ እንደራሴው ረቡዕና ሐሙስ እለት የጤና ደንቦችን ሳያከብሩ በመገኘታቸው የ400 ዶላርስ መቀጮ ጥሎባቸዋል። ዕድሜያቸው 12ና ከዚያ በላይ የሆኑ የሜልበርን ነዋሪዎች ከመኖሪያ ቤታቸው ከወጡ በኋላ በውጭና ቤት ውስጥ የፊት ጭምብሎችን የማጥለቅ ግዴታ አለባቸው። የቪክቶሪያ በጅሮንድ ቲም ፓላስ ጉዳዩ ለፖሊስ የሚተው መሆኑን ተናግረዋል። የቪክቶሪያ ጤና ዲፓርትመንት ሞሮቦልና ሼፐርት ላይ ተጥለው ያሉ ገደቦች ዓርብ ዕለት እንዳይበቃ ታሳቢ አድርጓል። ቪክቶሪያ በየትኛውም የአውስትሬሊያ ግዛት ያልተመዘገበ ዕለታዊ የኮሮና ቫይረስ ተጠቂዎችን ቁጥር 1838 በሬኮርድነት አስመዝግባለች። የአምስት ሰዎች ሕይወትም አልፏል። ዋና የጤና ኃላፊ ፕሮፌሰር ብሬት ሳትን በሁለቱ ክፍለ ከተሞች ምን ያህል በቫይረስ የተያዙ ሰዎች እንዳሉና ምን ያህሉም እንደተከተቡ የሚመረመሩ መሆኑን አስታውቀዋል። የቫይረሱን ቪክቶሪያ ውስጥ መስፋፋት አስመልክተውም ያለፈው ሳምንት የሰባት ቀናት አማካይ 1400 ነው። ከባለፈው ሳምንት ጋር በተመሳሳይ ቁጥርም አላሸቅምም ወደ ከፍተኛ ቁጥር እያሻቀብን እየሄድን ነው ብዬ አስባለሁ። የዛሬው ቁጥር ከፍተኛ ቁጥር ካልሆነ በስተቀር ይሆናል ብዬም አልገምትም። ይሁንና ተቃርበናል ብዬ አስባለሁ በማለት ተናግረዋል። ኒው ሳውዝ ዌልስ ውስጥ ባለፉት 24 ሰዓታት ውስጥ 646 ሰዎች በቫይረስ ተይዘዋል፣ 11ም ለኅልፈተ ሕይወት ተዳርገዋል። ኒው ሳውዝ ዌልስ የክትባት መመዘኛዎቹን ከሚያሟሉ ነዋሪዎች ውስጥ ሙሉ ክትባት የተከተቡ ሰዎች ሰባ ፐርሰንት በመድረሳቸው ከፊታችን ሰኞ ጀምሮ በርካታ ተጥለው ያሉ ገደቦች ይረግባሉ። አዲሱ የኒው ሳውዝ ዌልስ እንደራሴ ዶሚኒክ ፔሮቴ የገደቦች ማርገቡን ፍኖተ ካርታ ቀደም ሲል ተይዞለት ከነበረው እቅድ እንዲፋጠን በማድረጋቸው የተወሰኑ የጤና ተጠባቢዎች ስጋታቸውን እየገለጡ ነው። ቀደም ሲል የነበረውም የከጠዋቱ 11 ሰዓት ይካሄድ የነበረው ጋዜጣዊ መግለጫም በቀጥታ የቪዲዮ ስርጭት ተተክቷል። ዋና የጤና ኃላፊ ዶክተር ኬሪ ቻንት የገደቦችን መላላት ተከትሎ ነዋሪዎች ጥቃት ጥንቃቄዎቻቸውን እንዳይጓድሉ ሲያሳስቡ፣ ሰኞ ዕለት ገደቦቻችንን ለማርገብ መሰናዶችን እያደረግን ነው። ይሁንና ጥንቃቄ በተሞላበት መልኩ ማድረጉ በጣሙን አስፈላጊ ነው። የፊት ጭምብሎቻችሁን ማድረጉ ወሳኝ መሆኑን አዳዘነጉ ማኅበራዊ ርቀትን መጠበቁንም ቀጥሉ። ከሁሉም በላይ የኮቪድ-19 ህመም ምልክቶች ከተሰማችሁ ምርመራ አድርጉ። ነፃ የመሆናችሁን ማረጋገጫም እስክታገኙ ድረስ ቤታችሁ ቆዩ ብለዋል። ምክትል እንደራሴ ፖል ቱሊም በበኩላቸው ምንም እንኳ ሰኞ ዕለት ገደቦች ቢረግቡም ሙሉ ክትባት የተከተቡ ሰዎች ቁጥር 80 ፐርሰንት እስከሚደርስ ድረስ የሲድኒ ከተማ ነዋሪዎች ወደ ሪጂናል ኒው ሳውዝ ዌልስ መጓዝ እንደማይችሉ ገልጠዋል የአውስትሬሊያ ካፒታል ተሪተሪ ውስጥ አርባ ሰዎች በቫይረስ ሲያዙ 21 ቀደም ብለው ቫይረሱ ከደረሰባቸው ስፍራዎች፣ እንዲሁም አስሩ የማኅበረሰብ ተጋቦት መሆናቸው ታውቋል። ዕድሜያቸው 12ና ከዚያ በላይ የሆነ የካምብራ ነዋሪዎች የመጀመሪያ ዙር ኮቪድ-19 ክትባት ተከትበዋል። የደቡብ አውስትሬሊያ ባለሥልጣናት የደቡብ ምስራቅ ነዋሪዎች ላይ ተጥለው ያሉትን ገደቦች ለማላላት ተስማምተዋል። በዚህ ሳምንት አንዲት የማውንት ጋምቢየር ነዋሪ በኮቪድ-19 በመጠቃቷ ከቤት ውስጥ ከ30 ኪሎ ሜትር ርቀት ያለመሄድና ተጨማሪ ጠንካራ ገደቦች ተጥለዋል። የኩዊንስላንድ መንግሥት ከዛሬ ቀትር በኋላ አንስቶ የቡና ቤቶች፣ ካፌዎችና ክለቦች ተስተናጋጆችን ቁጥር በእጥፍ ጨምሯል። ከዛሬ ኦክቶበር 8 ከሰዓት በኋላ አራት ሰዓት ጀምሮ ገደቡ ወደ ደረጃ 3 በመዞሩ የቤት ውስጥ ጉብኝት ማድረግ ይችላሉ። ጠያቂ ዘመዶች ወደ አረጋውያን መጦሪያ መሄድም ተፈቅዶላቸዋል። እንደራሴ አነስቴዥያ ፓሊሼ ወደ መማሪያ ክፍሎች ሲገባና ቤት ውስጥ ሲኮን የፊት ጭምብል የማጥለቅ ደንብ የጸና መሆኑን ተናግረዋል። የቀድሞ የአውስትራሊያ ጠቅላይ ሚኒስትር ቶኒ አበት በአውስትራሊያ ላይ ንግድ እንደ መሳሪያ መጠቀም ያጸፋ አሎታዊ ተጽዕኖ እንዳለው ቤጂንግን አሳሰቡ። አቶ አበት ይህን የተናገሩት የቻይና በርካታ ወታደራዊ አውሮፕላኖች በታይዋን ደሴት ላይ እየበረሩ ሳለ በአንድ ኮንፈረንስ ላይ ተገኝተው በነበረበት ወቅት ነው። የታይዋን የወደፊት ጣፈንታ ሊወሰን የሚገባው በታይዋን ሕዝብ ብቻ እንደሆነም ተናግረዋል። አውስትሬልያ የሶስተኛ ዙር አገር አቀፍ የማጠናከሪያ ክትባት ፕሮግራም ሊጀምር ነው። በአሁኑ ወቅት 60 ፐርሰንት አውስትራሊያውያን የሁለተኛ ዙር፣ 80 ፐርሰንት የመጀመሪያ ዙር የኮቪድ-19 ክትባት ተከትበዋል። የጤና ሚኒስትር ግሬሃንት በቴክኒካዊ አማካሪ ቡድን ምክረ ሀሳብ የተቸረለት ሶስተኛው ዙር የማጠናከሪያ ክትባት ፕሮግራም ከሰኞ እንደሚጀምር ገልጠዋለን። በአውስትሬሊያ የፈረንሳይ አምባሳደር በአውስትራሊያና ና ፈረንሳይ መካከል ተፈርሞ የነበረው የዘጠና 90 ቢሊዮን ዶላር ሰርጓጅ መርከብ ውልን መሰረዝ የልጅ ስራ ነው ሲሉ ተችተዋል። ዣን ፒየር ቴህቦል በሁለቱ አገራት መካከል ያለውን የግንኙነት ደረጃ ለመገምገምም ወደ አውስትራሊያ እንደሚመለሱ ለኤቢሲ ራዲዮ ናሽናል ገልጠዋል። አምባሳደር ቴቦል ከካምብራ ወደ ፓሪስ ተጠርተው የሄዱት አውስትራሊያ ከዩናይትድ ስቴትስና እንግሊዝ ጋር ባካሄደችው የኦከስ ጸጥታ ሽርካነት ስምምነት ሳቢያ የፈረንሳይና አውስትሬልያ ውል ለመሰረዝ በመብቃቱ ነው። የብራዚል ብሔራዊ እግር ኳስ ቡድን ለ2022 የዓለም ዋንጫ ማጣሪያ አንድ ለዜሮ ሲመራ ቆይቶ ሦስት ለአንድ በሆነ ውጤት በመርታት ኃያልነቱን አሳይቷል። ቬኔዙዌላ ለ17 ጊዜያት ከብራዚል ጋር ባደረገችው ግጥሚያ አንዴም ብራዚልን የመርታት ዕድል ገጥሟት አያውቅም። ሐሙስ ዕለት ኢኳዶር ቦሊቪያን ሦስት ለዜሮ በማሸነፍ ከምድቧ ለሦስተኛ ደረጃነት በቅታለች። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ63 ሳንቲም ይዘረዘራል። ቀጥልን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ስመልን። ፐርስ ደመናማ ይሆናል። ዝቅተኛ 7፣ ከፍተኛ 20። አድላይድ ከቀትር በኋላ ያካፋል። ዝቅተኛ 11፣ ከፍተኛ 21። ሜልበርን ማለዳ ላይ በአብዛኛው ፀሐያማ ሆኖ ከቀትር በኋላ ሊያካፋ ይችላል። ዝቅተኛ 12፣ ከፍተኛ 23። ሆባርት ማለዳ ላይ ሊያካፋ ይችላል። ዝቅተኛ 10፣ ከፍተኛ 18። ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 4፣ ከፍተኛ 24 ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 26 ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 17 ከፍተኛ 29 ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 25 ከፍተኛ 35 አዲስ አበባ ደመናማ ይሆናል። ዝቅተኛ 13 ከፍተኛ 20 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። እንደራሴ ዳንኤል አንድሩስ የፊት ጭምብል ሳያጠልቁ ተገኝተው ተቀጡ። ኩንስላንድ ውስጥ ተጥለው ያሉ ገደቦች፣ ብራዚል በዓለም ዋንጫ ማጣሪያ ግጥሚያ ብርቱነቷን አስመሰከረች፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።